Thank you አፋጣኝ በአጣዳፊነት የሚከሰተውን የኩላሊት ስራ መስተጓጎል ወይም የኩላሊት መታወክ ነበር የተመለከት ነው። ስር የሰደደ የሚባለውን አይነት ህመም ሁኔታ ደግሞ ቢያስረዱን። ስር የሰደደ የኩላሊት ስራ መስተጓጎልን የሚፈጥረው ምንድን ነው? ከቀደመው በአጣዳፊ በአስቸኳይ ከሚከሰተው በምንስ ይለያል? ዘላቂ ወይም ዝግምተኛ የሆነው የኩላሊት መታወክ ቀስ በቀስ የሆነ የኩላሊት መድከም ነው። በአብዛኛው ከስኳር በሽታና ከደም ግፊት በሽታ ጋር የተያያዘ ነው። አንዳንድ ጊዜ ደግሞ እንዲሁ የኩላሊት መቆጣት የሚያስከትሉ በሽታዎችም አሉ፣ በእነርሱ ምክንያት ሊመጣ ይችላል። ምልክቶቹ በሰውነት ውስጥ ያለው ቆሻሻ ካለመውጣቱ ጋር የተያያዙ ናቸው። አብዛኛው የኩላሊት በሽታ በተለይም ዘላቂ የተባለው የኩላሊት መታወቅ ምልክት የሚታየው ሙሉ በሙሉ ኩላሊቶች ስራቸውን ለማቆም ሲቀርቡ ወይም ምናልባት አስር እስከ አስራ አምስት ፐርሰንት ያህል ማጣራት በሚችሉበት አቅም ላይ ሲደርሱ ነው። ምልክቶች የሚታዩት በጣም ዘግይተው ነው ማለት ነው። ምልክቶቹም የገለጽናቸው ጋር ይመሳሰላሉ። ንማቅለሽለሽ፣ ንማስታወክ፣ ድካም ድካም ማለት የምግብ ፍላጎት መቀነስ፣ ማሳከክ፣ ሰውነት ማበጥ፣ የትንፋሽ ማጠር፣ የሽንት መቀነስ፣ ራስንም መሳት እንደዚሁ ሊያመጡ ይችላሉ። አንዳንድ ንጥረ ነገሮች ደግሞ በሰውነታችን ውስጥ በጣም ከሚገባው በላይ ሲሆኑ፣ በተለይም ፖታሲየም የተባለው ንጥረ ነገር በጣም ከፍ ሲል የልብንም ምት የመቀየር ባህሪ ይኖረዋል። ልብንም እስከ ማቆምና ሞትንም እስከ ማምጣት ድረስ ሊደርስ ይችላል። ዶክተር ተዋበ እነኚህ ሳይታዩም ሊዘገዩ እንደሚችሉ ዘግይተውም ሲታዩ በርካቶችም በሌሎች የህመም አይነቶች ውስጥም የሚታዩ ከመሆናቸው አንጻር እነኚህ የህመም ምልክቶች ምን አይነት አስቸኳይ እርምጃዎችን ሰዎች መውሰድ አለባቸው? የሌላ ህመም ምልክት ሆነውም ሊቆጠሩ ስለሚችሉ። አዎ፣ ዋናው ኩላሊትን የሚያጠቁ ነገሮች መጠበቅ ነው ብለናል። የስኳር ወይም የደም ግፊት በሽታ ያለባቸው ሰዎች በተወሰነ ጊዜ ክትል የደም የሽንት ምርመራ ማድረግ ያስፈልጋቸዋል እዚህ አገር በአመት አንድ ጊዜ ወይም በአመት ሁለት ጊዜ የሽንትና የደም ምርመራ እናደርጋለን በዋናነት ክትትል ነው የሚያስፈልገው በሁለቱም አይነት የኩላሊት መታወኮች ውስጥ ሊኖሩ የሚችሉትን ሁኔታዎችና ሊወሰድ የሚገባውን እርምጃ ጨምረው ከጥንቃቄው ጋር አስረድተውናል ምናልባትም የኩላሊት ሕመም የኩላሊት ስራ ማቆም ሲነሳ በሕክምናው ዘርፍ ፈጥኖ የሚታይ በኢትዮጵያ ውስጥም ከቅርብ ጊዜ ወዲህ የሕክምና አገልግሎት እየቀረበ መሆኑ የሚነገርለት የኩላሊት ደም ማጣሪያ ዳያሊሲስ የሚባለው ነው። በአማርኛ በግርድፍ እየተረጎምኩ ያለሁት እንዴት አድርጎ ይሄን ችግር እንደሚያክም ህክምናው መሰረታዊ የሆኑ ጭብጦች ቢያስይዙን፣ ያ የደም ማጣራት ወይም ዲያልስስ ብለን የምንጠራው በተለይም አሁን ኢትዮጵያ ውስጥ እየሰራ ያለው ኩላሊት ስራውን ካቆመ ወይም ሊያቆም ሲል የሚሰጥ ህክምና ነው። ይሄ ሰው ሰራሽ ኩላሊት ወይም አርቲፊሻል ኪድኒ የምንለውን በመጠቀም የሰውን ደም ማጣራት ነው። ደም ከበሽተኛው ውስጥ ወተው በማሽን ውስጥ አልፎ ተጣርቶ ወደ ሰውየው እንዲመለስ ማድረግ ነው። ቅድም እንደገለጽ ነው የኩላሊት ተግባሮች አንደኛው በሰውነት ውስጥ ያሉ በጣም አስፈላጊ ንጥረ ነገሮችን ኤሌክትሮላይት እንላቸዋለን። እነሱን በተገቢው መጠን እንዲኖር ማድረግ ነው። እና ያንን ስራ ለመተካት የሚደረግ የደም ማጣራት ስራ ነው። የኩላሊትን ሙሉ ስራ ይሄ መሳሪያ አይሰራም። ነገር ግን አብዛኛዎቹን ዋና ዋናዎቹን ቆሻሻዎች የሚያስወግድ የሰውነት ንጥረ ነገሮችን በተመጣጠነ መልኩ እንዲኖሩ የሚያደርግ መሳሪያ ነው። ብዙ ጊዜ በሳምንት ከሶስት እስከ አራት ጊዜ ነው ይሄን የደም ማጣራት ማከናወን የሚያስፈልገው እና እያንዳንዱም የማጣራት ስራ ከሶስት እስከ አራት ሰዓት አካባቢ ሊፈጅ ይችላል። ሌላ የዲያልስስ አይነት የኩላሊት የደማጣራት አይነት አለ፣ ፐሪቶኒያል ዲያልስስ እንለዋለን። ይሄ በአሁኑ ጊዜ ሀገራችን ውስጥ የሚሰጥ አይደለም። ዶክተር ተዋበ ቀደም ብለው በስፋት የሚታወቀውን የዚህ የኩላሊት ደም ማጣሪያ ዘዴን ወይም ህክምና አስረድተውናል። አሁን ኋላ ላይ ደግሞ ፕሪቶኒያል የተባለውን ዲያሊስስ አይነት ገልጠዋል። ምንድን ነው ይህ አይነቱ ህክምና? ኢትዮጵያ ውስጥ ባይኖርም ከቀደመው በምንስ ይለያል? ወድቃን እንደማጥለያ በመጠቀም ኩላሊትን የምንተካበት ዘዴ ነው። መጀመሪያ ከጠቀስነው ጊሞ ዲያሊስስ ካልነው የሚለይበት ዋናው ይሄኛው ቤት ውስጥ የሚሰራ ነው ሰው ሰራሽ ኩላሊት የሚለውን አይጠቀምም። የምንጠቀመው የሆድ ጋን ግድግዳ ነው እንደ ማጥለያ አድርገን። ቀላል ነው ግን ስልጠና ያስፈልገዋል እና በቀን ውስጥ ደግሞ አራት አምስት ጊዜ መሰራት ያስፈልገዋል። ሁሉ ቀን የሚደረግ ነገር ነው። እዛው ሰውየው ሰውነት ውስጥ ነው የማጣራቱ ሂደት የሚካሄደው። ልክ ነው። እዛው ሰውየው ውስጥ ነው የማጣራቱ ሂደት የሚካሄድ። ከዛኛው የሚለይበት ዋናው ነገር እሱ ነው። ይሄ ምናልባትም የመጨረሻ ጥያቄያችን ይሆናል። በተለይ በዘላቂነት የሚመጣው ስር የሰደደው የኩላሊት ስራ ማቆም ወይም መስተጓጓል ከተከሰተ በኋላ ለምን ይሆን ሕክምናው በአብዛኛው የእድሜ ልክ መሆኑ? አዎ፣ ዘላቂ የሆነው የኩላሊት በሽታ የሚድን አይደለም። ኩላሊት እንደገና የመነሳት ጠባይ የላትም። በዛ ምክንያት ዘላቂ የሆነ ሕክምና ያስፈልገዋል ወይ በዲያልስስ ቅድም እንደጠቀስነው፣ ወይም ደግሞ ኩላሊትን ፈጽሞ ከሌላ ሰው ወስዶ በመተካት ወይም ትራንስፕላንት በሚባለው አይነት ሕክምና መታከም አለበት። መልካም። በርቀት የኩላሊት ደም ማጣሪያ ማሽን ተብሎ በልማድ የሚወሰደውን በአገልግሎቱም ወሳኝነት ያለው ነገር ግን ሁሉንም የኩላሊት ስራዎችን ባይሆን ዋና ዋናዎቹን በመርዳቱ በኩል ያለውን አስተዋጽኦ ጨምረው ነው ያስረዱን። የኩላሊት ስራ መስተጓጎል በአጭር ጊዜ በአጣዳፊ ሲከሰትም ሆነ አዝግሞ ስር ሰዶ የሚከሰተውን ሁኔታና ህክምና ጨምሮ ለሰጡን ማብራሪያ ዶክተር ተዋበ ግርማ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ።